ናራቲቭ ድርሰት ፣ ወዳጅነት ከሁሉ የበለጠ ነገር ነው። ለማና ከበደ በጣም ይተዋወቃሉ። ተዋወቀ፣ መተዋወቅ፣ ይተዋወቃል። ልጁ እህቶቹን ጋበዛቸው። ጋበዘ፣ መጋበዝ፣ ይጋብዛል። ለግብዣ ወደ ሆቴል እሄዳለሁ። የለማን ግብዣ አከበርሁ። በዓሉን ትናንት አከበረ። ማክበር መኪናዬን ማስነሳት አልቻልሁም። በአስራ ሁለት ሰዓት ከምኝታ አስነሳኝ። ማስነሳት። መኪና መንዳት እወዳለሁ። ትናንት ጋብዞኝ ነበር። ዳሩ ግን ለመሄድ አልቻልኩም። ጊዜውን በጨዋታ አጠፋ። አጠፋ ማጥፋት ያጠፋል። አባቴ በድንገት ካገሩ መጣ። ትራፊክ ሕግ የተሰራው ለሰው ነው። ብዙ ሰዎች ሕግን ይጥሳሉ። አሰ መጣስ ይጥሳል። በማግስቱ መጥቼ አለሁ። የሥራ ጊዜያቸውን ቡና በመጠጣት አበላሹት። እናቱ ልጇን አበላሸችው። አበላሸ። ማበላሸት ያበላሻል። አቶ ከበደና አቶ ዮሐንስ በወዳጅነት ከብዙ ጊዜ ጀምሮ ስለሚተዋወቁ አንድ ቀን አቶ ከበደ አቶ ዮሐንስን ለራት ቤቱ ጋበዘው። አቶ ዮሐንስም ግብዣውን አክብሮ በሦስት ሰዓት በአቶ ከበደ ቤት እንዲገኝ ቃሉን ሰጠ። ልክ ሁለት ሰዓት ሲሆን አቶ ዮሐንስ መኪናውን አስነስቶ እየነዳ ጉዞውን ወደ አቶ ከበደ ቤት ቀጠለ። ዳሩ ግን ግማሽ መንገድ እንደተጓዘ የመኪናው ጎማ ስለፈነዳበት ጎማውን ለመቀየር ሰላሳ ደቂቃ አጠፋ። ጎማውን ካደሰው በኋላ መኪናውን አስነስቶ እየነዳ ሲሄድ በድንገት ፖሊስ አቁሞት የትራፊክን ሕግ ስለጣሰ በማግስቱ ወደ ፖሊስ ጣቢያ እንዲቀርብ ወረቀት አገኘ። በዚህ ምክንያት ብዙ ጊዜ ስላበላሸ አቶ ከበደ ቤት ከሰዓቱ አሳልፎ ደረሰ። ጥያቄዎች፦ አቶ ከበደ አቶ ዮሐንስን ለምን ጋበዘው? አቶ ከበደ ግብዣውን አክብሮ መጣ። በስንት ሰዓት ባቶ ከበደ ቤት እንዲገኝ ቃሉን ሰጠ? ጉዞውን በስንት ሰዓት ጀመረ? መኪናውን አስነስቶ ወዴት ሄደ? ግማሽ መንገድ እንደ ተጓዘ የመኪናው ጎማ ምን ሆነ? ጎማውን ለማደስ ምን ያህል ጊዜ አጠፋ? ጎማውን ካደሰ በኋላ ምን አደረገ? አቶ ዮሐንስን በመንገድ ላይ ምን አቆመው? ፖሊሱ ለምን አቆመው? በማግስቱ ወዴት መቅረብ ነበረበት? ወደ ግብዣ መሄድ ለምን ይጠቅማል? በወር ስንት ጊዜ ግብዣ ትሄዳለህ? This is the end of Unit 25.